ትኩረት በአፍሪካ ናይጄሪያ ውስጥ የተቀሰቀሰው የህዝብ ተቃውሞ ና ሰልፍ ባለፉት ሁለት ሳምንታት ቢያንስ ለ ሀምሳ ስድስት ሰዎች ህልፈት ህይወት ምክንያት ሆኗል እየተባለ ነው ተቃውሞውን የቀሰቀሰው በማህበራዊ መገናኛ ዘዴዎች የተሰራጨው የጸረ ዝርፊያ ልዩ ቡድን የተሰኘው የናይጄሪያ ፖሊስ በእንግሊዝኛ ምህፃሩ ሳርስ አባል ደቡባዊ ዴልታ ግዛት ውስጥ አንድ ዜጋን ሲገድል የሚያሳየው ቪዲዮ ነው ጥቂት ለማይባሉ ዓመታት የጸረ ዝርፊያ ልዩ ቡድን የተሰኘው ይኸው የናይጄሪያ ፖሊስ ዘርፍ የተሰጠውን ስልጣን ያላግባብ በመጠቀም ና ያስቆማል የተባለውን እንደ ዝርፊያ ና እገታ በመፈጸም ከህብረተሰቡ ክስ ይቀርብበታል። የሀገሪቱ ባለስልጣናት ይህን የፖሊስ ዘርፍ ለማሻሻል ከጎርጎሮሳዊ ሁለት ሺ አስራ ስድስት አመተ ምህረት ጀምሮ ቃል ቢገቡም ለተቃውሞ የወጣው ህዝብ ግን ምንም የተደረገ ለውጥ የለም ነው የሚለው በመሰረቱ መንግስት የጸረ ዝርፊያ ልዩ ቡድን ይባል የነበረውን የፖሊስ ዘርፍ የጦር መሳሪያ ና ስልት ልዩ ቡድን በምህጻሩ ስዋት በሚል ተክቷል። የፖሊስ አዛዥ ጄኔራል መሀመድ አዳሙም ይህን የፖሊስ ሀይል የተሰጠውን ኃላፊነት ለሌላ እንዳይጠቀምበት እንዲሰለጥን ይደረጋል ብለው ነበር። የዚህን የፖሊስ ዘርፍ ተግባር የሚቃወሙት ዜጎች ግን የለም፣ ስዋትም ያው የቀድሞውን የጸረ ዝርፊያ ልዩ ቡድን ሳርስን አስከፊ ድርጊት ከመቀጠል የዘለለ ለውጥ ያመጣል የሚል እምነት እንደሌላቸው በመግለጽ በተቃውሟቸው ገብ ገፍተዋል። በዚህ ሰሞን የተቀሰቀሰው የወጣቶች ንቅናቄም በፖሊስ የጭካኔ ተግባር ላይ ዘላቂ ለውጥ ካልተደረገ ከአደባባይ ተቃውሟችን አንመለስም የሚል ነው። ተቃውሞ በተለያዩ የናይጄሪያ ከተሞች የተቀጣጠለ ሲሆን ማዕከሉን ሌጎስ ላይ አድርጓል። የተቃውሞ ደጋፊዎች ቁጣቸውን ለመግለጽ በማህበራዊ መገናኛው ሳር ሲቆም የሚል ልዩ ጥሪ ወይም ሀሽታግ ተጠቅመው ድምጻቸውን ያሰማሉ። እንዲያም ሆኖ ናይጄሪያ በጎሳና በሃይማኖት እጅግ የተከፋፈለች ሀገር በመሆኗ ጸረ ዝርፊያ የተባለውን ልዩ የፖሊስ ቡድን በመቃወም የሚካሄደው እንቅስቃሴም ሆነ ተቃውሞ በሁሉም ዘንድ ድጋፍ ያለው አይመስልም። ቦኮ ሀራም በስፋት በሚንቀሳቀስበት በሰሜናዊ ናይጄሪያ ኑሯቸው በስጋት የተከበበው ዜጎች ሀሳብ ከተቃዋሚዎቹ ይለያል። በተጠቀሰው ስፍራ የሚገኙት ወገኖች ሳርስ እንዲፈርስ ከተደረገ የአካባቢያቸው የጸጥታ ይዞታ የባስ አደጋ ላይ ይወድቃል የሚል ስጋት ነው ያላቸው። በዚህ ምክንያትም ይህን የፖሊስ ኃይል የሚደግፍ ሰላማዊ ሰልፍ ለማካሄድ የተዘጋጁ ነበሩ። ሆኖም ባለስልጣናት በማይዱጉሪ ማንኛውም ሰላማዊ ሰልፍ እንዳይካሄድ አግደዋል። ተቃውሞ በተቀጣጠለባት ሌጎስ ከተማም በዚህ ሳምንት ማክሰኞ ዕለት ሊካሄድ ከታቀደው የተቃውሞ ሰልፍ አስቀድሞ የሰዓት እላፊ ተደነገገ። የሌጎስ ግዛት ሀገረ ገዥም ተቃዋሚዎቹን ጨምሮ ነዋሪዎች ደንቡን እንዲያከብሩና ከየቤታቸው እንዳይወጡ አስጠነቀቁ። በድንጋጌው መሰረት መንገድ ላይ የተገኘ ማንኛውም ሰው ሕገ ወጥ ነው በሚል የጸጥታ ኃይሎች በሺዎች በሚገመቱ ሰላማዊ ሰልፈኞች ላይ ተኩስ ከፈቱ። በዚህም ቢያንስ አስራ ሁለት ሰዎች መገደላቸውን የመብት ተሟጋቹ አምነስቲ ኢንተርናሽናል አስታውቋል። በዚህ ድርጊት የተደናገጡና የተቆጡት በሌጎስ ከተማ የፖሊስ ጣቢያንና ሌሎች መንግስታዊ ህንጻዎችን ጨምሮ ጥቂት የማይባሉት ላይ ጥቃት አደረሱ፣ በእሳትም አቃጠሉ። በማህበራዊ መገናኛው በናይጄሪያ ጥቁሩ ማክሰኞ እንዲሁም የሌኪ ጭፍጨፋ የሚሉ ልዩ ጥሪዎችን ተጠቅመውም ቁጣቸውን ገለጹ። በሌጎስም በሌሎቹም መሰል ተቃውሞ በተቀሰቀሰባቸው ከተሞች የተደነገገው የሰዓት ላፊ እንዳለ ሲሆን ለቀጣይ ጥቂት ቀናትም እንደሚቆይ ይጠበቃል። ሆኖም ተቃውሞ አልሰከነም። አሁንም ህይወታቸውን ላጡ ፍትህ በመጠየቅ ቀጥሏል። ለሳምንታት ህዝቡ ተቃውሞውን እያሰማ ከጸጥታ ኃይሎች ጋር ሲላተምና ህይወት ሲጠፋ የሀገሪቱ ፕሬዝዳንት መሐመዱ ቡሃሪ ዝምታን በመምረጣቸው ሲተቹ ነበር። ከብዙ ወቀሳ በኋላ ፕሬዝደንቱ ሐሙስ ማምሻውን አመፁን ለማስከን በሚል ለህዝብ ንግግር ቢያደርጉም ሰላማዊ ሰልፈኞች በጸጥታ ኃይሎች ስለመገደላቸው ግን አላነሱም። እናም ወጣቶቻችን የጎዳና ላይ ተቃውሟቸውን በማቆም መንግስት መፍትሄ እንዲፈልግ በገንቢ መንገድ እንዲሞግቱ ጥሬን አቀርባለሁ። ድምፃችሁ በግልጽና ከፍ ብሎ ተሰምቷል፣ እናም ምላሽ እየሰጠን ነው። ሆኖም ይህ ጥሪያቸው አዎንታዊ ምላሽ ያገኘ አይመስልም። በማግስቱ አርብ ዕለት ስለትና ዱላ የያዙ በርካቶች የሌጎስን አውራ ጎዳናዎች ዘግተዋል። ሮይተርስ በማኝነት እንደ ዘገበው ወደ አውሮፕላን ማረፊያው የሚወስደውን መንገድ የዘጉት ተሽከርካሪዎች ገንዘብ ካልከፈሉ አናሳልፍም በማለት ለመክፈል ያንገራገሩትን ሲያወድሙ ታይተዋል። በከተማዋ ምስራቃዊ ክፍል ሊቡጁና ሌኪ በተባሉት አካባቢዎች የጦር መሳሪያዎች የታጠቁ ሰዎች ፖሊስን በማባረር በርካታ የፖሊስ ጣቢያዎችን አቃጥለዋል። የተባበሩ መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረሽ የጸጥታ ኃይሎች ከኃይል እርምጃ እንዲቆጠቡ ተማጽነዋል። ዓለም አቀፍ የመብቱ ተሟጋቾች አምነስቲ ኢንተርናሽናል ና ሂዩማን ራይትሶችም በመንግስት ኃይሎች ተገድለዋል ያሏቸው የተቃውሞ ሰልፈኞች ጉዳይ በአስቸኳይ እንዲጣራ እየጠየቁ ነው። በናይጄሪያ የአምነስቲ ኢንተርናሽናል ቅርንጫፍ ዳይሬክተር ኦሳይ አጂጎሆ የጸጥታ ኃይሎች ዓለም አቀፍ የሰብአዊ መብት ህግን አላከበሩም ሲሉ ይወቅሳሉ። በስፍራው ተገኝተን በግልጽ እንዳስተዋል ነው የጸጥታ ኃይሎች የሰዎችን ህይወትና የህዝቡን ደህንነት ከማረጋገጥ አኳያ ዓለም አቀፍ የሰብአዊ መብት ህግንም ሆነ የናይጄሪያን ህገ መንግስት አያከብሩም። ፕሬዚደንት ቡሃሪ ግን ዓለም አቀፉ ህብረተሰብ ጉዳዩን ሳያጣራ አቋም እንዳይወስድ አሳስበዋል። ናይጄሪያ ውስጥ በሚካሄደው ምክንያት ስጋታቸውን ለገለጹ በተለይ ለጎረቤቶቻችን፣ እንዲሁም ለዓለም አቀፉ ማኅበረሰብ አባላት እያመሰገን፣ አቋም ከመውሰድ ወይም ፈጣን ፍርድ ከመስጠታችሁና ይፋዊ መግለጫ ከማውጣታችሁ በፊት ያሉትን እውነታዎች ሁሉ እንድታጣሩ እንጠይቃችኋለን። በናይጄሪያ የዜጎች ቁጣ ኑሯል። በሀገሪቱ የታየው አመፅና ጥቃት ናይጄሪያ ወደ ሲቪል አስተዳደር ከተመለሰች ከጎርጎሮሳዊ 1999 ወዲህ ለመጀመሪያ ጊዜ የተከሰተና ለፕሬዝዳንት መሀመዱ ቡሀሪም እጅግ ፈታኝ የፖለቲካ ቀውስ መሆኑ ተጠቁሟል። ሽኒ ምዕራብ አፍሪቃዊቱ ሀገር ጊኒ ባለፈው ሳምንት እሁድ ምርጫ ካካሄደች በኋላ ውጤቱ ውዝግብ ውስጥ ከቷታል። በመጀመሪያው የምርጫ ውጤት መሰረት ስልጣን ላይ የሚገኙት ፕሬዚደንት አልፋ ኮንዴ በከፍተኛ የድምፅ ልዩነት ማሸነፋቸው እየተነገረ ነው። የሀገሪቱ የምርጫ ኮሚሽን የመጨረሻውን ውጤት ዛሬ ቅዳሜ እንደሚያሳውቅ ቢገለጽም ምርጫው ከተካሄደበት ቀን ማግስት ጀምሮ ውጤቱ ይጭበረበራል የሚለው ስጋት የተቃዋሚውን ጎራ ደጋፊዎች ለተቃውሞ አነሳስቷል። ማክሰኞ ማምሻውን ጀምሮ የወጡ የተወሰኑ የምርጫ ውጤቶች ኮንዴ እየመሩ መሆኑን ቢያሳዩም የድምጽ ቆጠራው ይጭበረበራል ብለው ሲከሱ የነበሩት ዋነኛ ተቀናቃኛቸው ሴሉ ዳላን ዲያሎ ደጋፊዎቻቸው የጀመሩትን የተቃውሞ እንቅስቃሴ እንዲገፉበት ጥሪ አድርገዋል። ውድ ጓዶች፣ ለድላችን ትታገላላችሁ ብዬ እተማመንባችኋለሁ። በዚህ መሃል እኔ እስር ላይ ነኝ። መልእክቴን የማስተላለፈው ከቤቴ ነው፣ ማለትም ከታገትኩበት ማለት ነው። መውጫዬ ሁሉ በጸጥታ ኃይሉ አባላት ተዘግቷል። ማንም ወደ እኔ ቤት መግባትም ሆነ መውጣት አይችልም። ይህን ያዘዙት አልፋ ኮንዴ ናቸው። ይህ ደግሞ ሕገ ወጥ ነው። ዓይን ያወጣ ነፃነቴን መጣስ ነው። ረቡለት የጸጥታ ኃይሎች ጎዳና ላይ በወጡት የተቃውሞ ሰልፈኞች ላይ በከፈቱት ተኩስ ቢያንስ ዘጠኝ ሰዎች ተገደሉ። በተለያዩ ነገሮች መንገድ የዘጉትን ሰልፈኞች ለመበተንም አስለቃሽ ጋዝ ተኮሱ። ተቃውሞው እሳቸው እንደተመኙት ተቀጣጥሏል። የመንግስት ኃይሎችም ለተቃውሞ ጎዳና ላይ ከወጡት ጋር ፍልሚያ ላይ ናቸው። የጸጥታው መደፍረስ ያሳሰባቸው የጊኒ የሀገር ውስጥ ግዛት አስተዳደር ሚኒስትር ጀነራል ቤሪ ማኮንዴ ትናንት ሁኔታውን እንዲህ ነው የገለጹት። ላለፉት ጥቂት ቀናት ኮናክሪ ከተማና ሌሎች የሀገሪቱ ግዛቶች ዜጎችና አጠቃላይ ቤተሰቦችን እርዳታ አልባ ስሜት ውስጥ ያስገባ በጣም አስጊና ከፍተኛ አመጽ እያስተናገዱ ነው። በዚህም ከሰው ህይወት ህልፈት በተጨማሪ የመንግስትና የግል ንብረት እየወደመ መሆኑንም አመልክተዋል። ቤሪማ ኮንዴ መንግስታቸው ለሰላምና ለማህበራዊ መረጋጋት መርሆዎቹ በታማኝነት ስለሚሰራም እንዲህ ያለው አመጽ እንዲቀጥል እንደማይፈቅድም አጽንኦት ሰጥተዋል። ጊኒ ከፈረንሳይ ቅኝ ግዛትነት በጎርጎሮሳዊ 1958 ዓ ም ነጻ ስትወጣ የመጀመሪያው ፕሬዝዳንት የነበሩት አህመድ ሴኩቱሬ ናቸው። ሴኩቱሬ ወደ ስልጣን የወጡት ፓርቲያቸው የጊኒ ዲሞክራቲክ ፓርቲ ከአንድ አመት በፊት በተካሄደው የግዛቶች ጠቅላላ ምርጫ ከምክር ቤቱ ስልሳ መቀመጫዎች አምሳ ስድስቱን አሸንፎ እንደሆነ ታሪክ መዝግቦታል። ፕሬዝደንት ሴኩቱሬ ታዲያ ከተመረጡ ከሁለት አመት በኋላ ፓርቲያቸው ብቸኛ የሀገሪቱ ህጋዊ ፓርቲ መሆኑን በማወጅ ለቀጣይ ሀያ አራት አመታት መራጮች ለዚህ ፓርቲ ብቻ ድምጽ እንዲሰጡ ማድረጉ ተሳክቶላቸው ሶስት የስልጣን ዘመን ያለ ተቀናቃኝ ዘልቀዋል። በጎርጎሮሳዊው 1984 ሴኩቱሬ ሲሞቱ ላንሳና ኮንቴ ና ዲያራ ትራዎሬ በደም አፋሳሽ መፈንቅለ መንግስት ስልጣን ያዙ፣ ና ላንሳና ኮንቴ ፕሬዚደንት ሆኑ። በኮንቴ ዘመነ ስልጣን ነው ጊኒ ወደ ሲቪል አስተዳደር ተቀይራ የመጀመሪያው መድበለ ፓርቲ ፕሬዝዳንታዊ ምርጫ የተካሄደው። እስከ ጎርጎሮሳዊ 2002 ድረስ በተካሄዱ ምርጫዎችም የፕሬዝደንትነት መንበሩ ከእጃቸው አልወጣም። እሳቸውም እንደ ቀዳሚያቸው የዛሬ 12 ዓመት በሞት ሲለዩ ሙሳ ዳዲስ ካማራ በእግራቸው ተተኩ። ወደ ስልጣን በወጡ በአመቱ በተደረገባቸው የመግደል ሙከራ ጭንቅላታቸው ላይ በጥይት ተመቱ። ከሀገር ውጭ ከታከሙ በኋላ ዳግም የሲቪል አስተዳደር በጊኒ እንዲቀጥል ተስማሙ። በጎርጎሮሳዊ 2010 በተካሄደው ምርጫ የዘንድሮዎቹ ግንባር ቀደም ተፎካካሪ ፖለቲከኞች ዲያሎና ኮንቴ ለምርጫ ቀርበው አብላጫ ድምጽ ባለማግኘታቸው ሁለተኛ ዙር ድምጽ ተሰጠ። በዚህም አልፋ ኮንዴ ሀምሳ ሁለት ነጥብ አምስት አራት በመቶ በማግኘት አሸናፊ ሆኑ። በጎርጎሮሳዊ 2013 ዓ ም በተካሄደው ምርጫም ፓርቲያቸው የጊኒ ህዝቦች ምክር ቤት ከፓርላማው 114 መቀመጫ 53 ቱን ያዘ። ዘንድሮ በተካሄደው ምርጫም የሚወጡት የመጀመሪያ ደረጃ ውጤቶች የ82 ዓመቱ ኮንዴ ለሶስተኛ ጊዜ ድል እንደ ቀናቸው እያሳዩ ነው። ተቀናቃኛቸው ሴሉ ዲያሎ ተጭበርብሯል የሚሉትን ውጤት ባለመቀበል ጸንተዋል። ደጋፊዎቻቸውም በተቃውሞ እየሞቱም ገፍተዋል። የጊኒ የምርጫ ኮሚሽን የመጨረሻውን ውጤት ይፋ ካደረገ በኋላ ምዕራብ አፍሪቃዊቱ ሀገር ትረጋጋ ይሆን? ውሎ አድሮ የምናየው ይሆናል። አድማጮች፣ የናይጄሪያ ና የጊኒን ወቅታዊ ሁኔታ የቃኘው የዕለቱ ትኩረት በአፍሪቃ በዚሁ አበቃ። መልካም የሳምንት መጨረሻ። ጤና ይስጥልኝ።